ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በሃያ አምስት እና በሠላሳ ሜትር ባንዶች አጭር ሞገድ በየቀኑ ከምሽቱ ሦስት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ሳይዱን አረማመዱን እንደ ቃሪ አለሙ ወጥሮ ሆድን ትናንት ማታ የበላው ሽልጦ አላስረጦ አለ ከጎኑ ተሽጦ ይሉታ ትንሽ መሮጥ ካቃተው እዛ ላይ። እኛ ደግሞ የገና ነገር ከተነሳ በገና ጨዋታ አይቆጡም ጌታ ብንልስ በትር ለገና ነገር ለዋና ሲባልም ቆይቷል። አዲሱ መልካም ንጉሴ እንግዳውን መምህር ካህሳይን ከዚያው ከአዲስ አበባ ይዞ እኔም ተጨምሬ በገና ዙሪያ ወግ ይኖረናል ዛሬ ለ1954 ሶስተኛው የአፍሪካ ዋንጫ ኢትዮጵያ አዘጋጅታ ግብፅን አራት ለሁለት በሆነ ውጤት አሸንፋ ተወዳጁ ተደናቂው ስመጥሩ ፊት አውራሪው ዶክተሩ ጎንደሬው መንግስቱ ወርቁ መጨረሻ ላይ ባገባት ግብ ሶስተኛውን የአፍሪካ ዋንጫ ካፒቴን ሉቻኖ ቫሳሎ ከቀዳማዊ ኃይለ ሥላሴ እጅ ሲረከብ እኔ ካሳንጋ ጋር ቆሜ ነበር። እኔ ስታዲየም መግባት ያኔ አልጀመርኩም። ንጉሴ ለዛሬ ካዘጋጀው የግሉ መሰናዶ ነው ቅምሻውን ያስቀደምኩት። አሁን እንደ እንደጀመረውም በአብዛኛው አብሮኝ ሲያስተናግድ ያመሻል። አሉላ ዛሬ የለም እረፍት ላይ ነው። መልካም ምሽት አድማጮች እንደምንላቸው አምሽታችኋል። ግን 2015 የአውሮፓው ዓመተ ምህረት ከገባ ገና አራተኛ ቀኑ ነው። እፊት ለፊታችን ደግሞ የገና በዓል ይጠብቀናል። ግን ገና ገና ነው ቀን ቀረው። ንጉሴ ልክ ነህ። አዲሱ ገና ገና ነው። ምናልባት ከዛሬ ሌሊት ሌላ አርባ ስምንት ሰዓት፣ ሁለት ቀን መልካም እና አዲሱን ዓመት እንዲሁም የልደት በዓልን ለምታከብሩ አድማጮቻችን ሁሉ እንኳን በሰላም በጤና ደረሳችሁ። መልካም በዓል፣ መልካም አዲስ ዓመት እንመኛለን። እንደ አየኸው አቀላጠፈው ኮቴሊ። አዎ እንዴ እንዴ እንዴ እንዴ በሚቀጥለው ዓመት መመረቅ አለበት። በአማርኛ ቋንቋ በጣም ጥሩ አድማጮች በፈረንጆቹ ጥር አራት 2015 በኢትዮጵያ ደግሞ ታኅሳስ 6 2007 ዓ ም ነው። ዛሬ ዜናውንና ድምፅና እኔና ንጉሴ እንመልሳለን። ጤና ይስጥልኝ ክቡራትና ክቡራን አድማጮች እንደምን አመሻችሁ። የዛሬ የእሁድ ምሽት የአዲሱና የንጉሴ ዝግጅት መቼም ድንቅ ሳይሆን አይቀርም። ጥሟችሁ ጣፍጧችሁ እንደምትጨርሱት እርግጠኛ ነኝ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ ግሌን ቫንካሊዮ በስቱዲዮ አብረኝ ይገኛል። ሶማሊያ ዋና ከተማ ሞቃዲሾ ውስጥ መኪና ላይ የተጠመደ ፈንጂ ቢያንስ አራት ሰው ገደለ። በሞቃዲሾው ዓለም አቀፍ አይሮፕላን ጣቢያ አቅራቢያ የአልሻባብ ታጣቂ ነበር የተባለው አጥፍቶ ጠፊ የነበረባትን መኪና የጸጥታ ጥበቃ ሠራተኞች ሲከቧት ፈንጂው መፈንዳቱን የደህንነት ሚኒስቴሩ ቃል አቀባይ መሐመድ ዩሱፍ ኦስማን ለቪኦኤ ገልጸዋል። በፍንዳታው የተገደሉት አራት ሰዎች ሁሉም ሲቪሎች ሲሆኑ አደጋ ጣዩን በጥቃቱ ራሱን ማጥፋቱ ታውቋል። በሌሎች አምስት ሰዎች ላይም ጉዳት የደረሰ ሲሆን ከፍንዳታው በኋላ የተኩስ ተከፍቶ እንደነበረ የአካባቢው ነዋሪዎች ተናግረዋል። ለጥቃቱ በዋና ከተማይቱ ላይ ተከታታይ አደጋዎችን እየጣለ ያለው አልሻባብ ኃላፊነቱን ወስዷል። ናይጄሪያ ውስጥ የጽንፈኛው አማጺ ቡድን ቦኮ ሀራም አባላት ሳይሆኑ አይቀሩም የተባሉ ታጣቂዎች ባጋ ከተማ የሚገኘውን ወታደራዊ መደብ ተቆጣጠሩ። ቻድ ሐይቅ አቅራቢያ በሚገኘው በዚህ ወታደራዊ መደብ ላይ ለሰዓታት የዘለቀ ውጊያ ከተካሄደ በኋላ አማጽያኑ ወታደሮቹን አሸንፈው ስፍራውን መቆጣጠራቸው ተገልጿል። በመደቡ ላይ የሰፈሩትና የሚጠቀሙበትም ከናይጄሪያ ከቻድና ከኒጀር የተውጣጣ አካባቢያዊ ኃይል ወታደሮች መሆናቸው ታውቋል። ፍልስጤማውያን የዓለም አቀፉ የወንጀል ፍርድ ቤት አባል ለመሆን ለያዙት ጥረት እስራኤል ቅጣት ያለቻቸውን እርምጃዎች ለመውሰድ እያሰበች መሆኗ ተገለጸ። ከዚህ ቀደምም ለፍልስጤማውያኑ ተመድቦ የነበረውን ከታክስ ገቢ የሚገኝ የ125 ሚሊዮን ዶላር በጀት እንዳይንቀሳቀስ አድርጋለች። ፍልስጤማውያኑ የዓለም አቀፉ ችሎት አባል ለመሆን የወሰኑት በእስራኤል ላይ የጦር ወንጀሎች ክስ ዶሴ ለመክፈት ሲሆን፣ ጠቅላይ ሚኒስትሯ ቤንጃሚን ኔታንያሁ ዛሬ በሰጡት መግለጫ በጦር ኃይላቸው ላይ አንዳችም ክስ እንዲመሰረት ወይም ጦራቸው እንዲመረመር እንደማይፈቅዱ ተናግረዋል። የፍልስጤን ባለሥልጣናት ከእስራኤል መንግሥት ጋር መጋጨትን መርጠዋል፣ እስራኤልም እጇን አጣጥፋ አትቀመጥም ብለዋል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ። እስራኤል ምናልባት አቋሟን ከመከላከል ወደ ማጥቃት ሳታዞር አትቀርም ሲሉ አንድ የእስራኤል ባለሥልጣን ተናግረው ምናልባትም በፕሬዚደንት መሐሙድ አባስና በሌሎችም የፍልስጤን ባለሥልጣናት ላይ ዩናይትድ ስቴትስ ውስጥና በሌሎችም አካባቢዎች ክስሳት መሠረት እንደማትቀር ጠቁመዋል። የፓኪስታን ሰሜን ዋዚሪስታን ግዛት ውስጥ በዩናይትድ ስቴትስ የድሮን ጥቃት ቢያንስ ሰባት ታጣቂዎች መገደላቸውን የኢስላማባድ ባለሥልጣናት አስታወቁም። በምትዋስ ጥቃቱ የተፈጸመው ፓኪስታን ከአፍጋኒስታን ጋር በምትዋሰንበት ዳታ ካሌል በሚባል ተራራማ አካባቢ እንደሆነ ታውቋል። በአካባቢው በሚገኙ ምሽጎችና መደበቂያዎች ውስጥ የአልቃይዳ ግብረ አበር ናቸው የሚባሉት የኡዝቤክስታን ታጣቂዎች እንደሚንቀሳቀሱ ታውቋል። በሌላ በኩል ደግሞ ፓኪስታን በአፍጋኒስታን አዋሳኝ አካባቢዎች ላይ ባካሄደችው የአየር ድብደባ 31 በአሜሪካ ድሮን ጥቃት ደግሞ ሰባት ታጣቂዎች መገደላቸውን አስታውቃለች። አንድ መቶ ስድሳ ሁለት መንገደኞችን አሳፍሮ በረራ ላይ ሳለ የዛሬ ሳምንት እሁድ ጃቫ ባህር ላይ የተከሰቀሰው አይሮፕላን ተሳፋሪ የነበሩ አራት ሰዎች አስከሬኖች ዛሬ በተጨማሪ ማውጣታቸውን የኤር ኤዥያ ባለስልጣናት አስታወቁ። የአይሮፕላኑን ስብር ባሪና እንዳለቁ ሁሉም እንዳለቁ የተገመተውን ተሳፋሪዎች አስከሬኖች የመፈለጉ ስራ በብልሹ የአየር ጸባይ ምክንያት እየተስተጓጎለ መሆኑ እየተሰማ ነው። ኒውዮርክ ከተማ ውስጥ በአንድ ጥቁር ወጣት ከተገደሉት ሁለት የፖሊስ ባልደረቦች አንደኛው በነበረው ዌንጂያን ሊዩ አስከሬን ቀብር ላይ ለመገኘት በሺዎች የሚቆጠሩ ሐዘንተኞች ከመላ ዩናይትድ ስቴትስ ወደ ከተማይቱ ይገባሉ ተብሎ እየተጠበቀ ነው። ሴራሊዮን ውስጥ የሕክምና አገልግሎት እየሰጠ ሳለ ለኢቦላ ሳይጋለጥ እንዳልቀር የተገመተው አሜሪካዊ የሕክምና ባለሙያ ዩናይትድ ስቴትስ ይገባል ተብሎ እየተጠበቀ ነው። የባለሙያው ማንነት አልተገለጸም። የሮማው ሊቀ ጳጳስ አቡነ ፍራንሲስ ዛሬ ለአራት ካርዲናሎች ስያሜ መስጠታቸው አራት ካርዲናሎችን መሰየማቸው ታውቋል። የዜናው ሰዓት አበቃ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። ወደ አዲሱና ወደ ንጉሴ ርሁስ ገና አውደ ዓመት አስታኮ በበዓል የጸና የምኞት በረከት መቼም ወግ ነውና እንኳን አደረሰ ሽህት ወገኔ፣ እንኳን አደረሰ ወገኔ ወንድሜ ፋይዳ ባይኖረውም ያልሰሩበት እድሜ እንኳን አብረን ደረስን በሕይወት በጤና ይሁን እንባባል ርሁስ መልካም ገና ባዶ ቱ ፊት ይዘን በነቢ ቢያማረ በተግባር ያልጸና ተብሎ ነበረ። በሰማያት ይሁን አኮቴት ምስጋና፣ ሰላም በምድር ይስፈን፣ አለም በፍቅር ይጽና። ገና ማለት ይህ ነው በአዋጅ የተናኘ፣ በትንቢት ፍካሬ፣ በቃል ኪዳን መድረስ ሆኖ የተገኘ። እንዲያው ለነገሩ እንዲያው ለጨወቱ የገና መከሰት ምንድን ነው ምክንያቱ? ዓላማው ምንድን ነው? የታሰበው ግቡ፣ የታጨው ውጤቱ? በእርግጥ ተሠራ ወይ ገና ገናነቱ እንደ ምሁራኑ እንደ ድቃውንቱ ገና ሲመሰጠር የክስተቱ ምክንያት ስትፈተሽ ውስጠቱ እውነትና ፍትሕ መብትና ነፃነት ናቸው መሠረቱ። ገና ማለት ፍቅር ሰዎች መግባባት ከእግዜር መነጋገር በነፃነት ልሳን ሐሳብን መሰንዘር ገና ማለት ሰላም የእኩልነት መድረክ የመኖር ነፃነት ከግዞት መላቀቅ ከእስር ከባርነት ገና ማለት ጸጋ ሰብአዊ መብት ነው፣ ማንም የማይገሰው በመቁነን በሚዛን ሰዎች የማይለኩት ኃይል የማይቀንሰው። ገና ሕይወት ነበረ የደስታ የእፎይታ፣ ሰዎች ያላወቁት ያልተጠቀሙበት በበቂ ሁኔታ። እስቲ በምድር ላይ በየትኛው ስፍራ ገና በመልእክቱ ገና በይዘቱ ተከብሮ ተሠራ? መቼ ሰላም ሆነ መቼ ሆነ እኩልነት? የጌታ መወለድ ያስተጋባው ብስራት ስለ ዓለም አንድነት ገዢና ተጨቋኝ አፋኝና ታፋኝ አንዱ በሌላው ላይ ግፈኛና ጨካኝ ሆኖ የለም ወይ ሰው ከህግ አፈንግጦ ሰላም በምድር ይሆን የሚለውም ብስራት የአምላክ አዋጅ ረግጦ ግን በጣም በጊዜው ድሀን እየገፋ ህግን እያዛባ ፍትህ እያጠፋ ይሻኮት የለም ወይ ሰላምን አናውጦ በስልጣን በነፍጡ ሀያል ደካማውን ነፃነቱን ገፎ በራብ ቆጥቶ የተነገረለት የትንቢት ፍካሬ ለሰዎች ሰው መሆን ነፃነት ጅማሬ የተጠበቀ ወቅት የጌታ መወለድ ከሰማያት ዙፋን ወደ መሬት መውረድ የታየበት ብስራት በመላእክት ሆታ እውነተኛው ገና መብት ነው ነፃነት ደስታ ነው እፎይ። ከዚህ ውጭ ባለው ስር የለሽ ጨዋታ በወሬቱ ማታ በስርዓት ግርግርታ ገናን በገናነት ማዜን ማሞካሸት ራስን ማሞኘት ነው ስህተት መጠልሸት። በጣም አመሰግናለሁ። የአመት ሰው የበለን ደራሲና ገጣሚ ፀሐይ መላኩ፣ እግዚአብሔር ይስጥልን። በአድማጮች ስም አመሰግናለሁ። እኔም አመሰግናለሁ። ከርሞ ደግሞ እንደዚሁ የስንኝ ቋጠሮ ለመቀባበል ያበቃል። አሜን። እግዚአብሔር ይስጥልኝ። የራዲዮ መጽሔት እንደጀመረ ንጉሴ፣ እንኳን አንተ አድማጭም ልብ ይላል። አይደለም በትክክል እንዴት ነው? የበዓል ስሜት አይሰማም እዛ አካባቢ? በጣም በጣም በተለይ ፀሐይ መላኩ ግጥም የቅኔ ባለሙያዎቹን ሞሀይ ገላነሽን እና ሞሀይ ለኪደሉን ነው ያስታውሰችኝ። ይበል ብለናል። እንግዲህ በዓሉ ሞቅ ደመቅ እንደሚል ተስፋ እናደርጋለን። የገና ባዜማው ደምቋል፣ ገና ካአሁኑ መልካም ንጉሴ። ከመምህር ካሳይ ጋር ወዳደረግነው ጭውውት የመጀመሪያ ክፍል እናልፋለን። ግን ሲያንተ ራስህ አስተዋውቃቸው መምህር ካሳይን ማን ናቸው? እኔ አንተ ልበለው የቅርብ ወዳጄ ነው ካሳይ የዘመናዊ ትምህርት መምህር ነበር ነበር ቀደም ብሎ አሁን ደግሞ መምህርነቱን በቤተ ክህነት አጠናክሮ የጠቅላይ ቤተ ክህነት የህዝብ ግንኙነት መምሪያ ምክትል ኃላፊ ነው። ከአሳይ ደራሲም ነው። በተለይም ደግሞ በህብረ ብዕር ስራዎቹ ተከታታይ መጽሐፎቹ ይታወቃል። ከአሳይ እስኪ ከአሳይ ስለ ልደት ስለ ገና አንድ በለና መልካም። ወደዛ ከሚሄድ በፊት ግን ንጉሴ ጋድ ስለሚባለው ለመጠየቅ ወደ አንድ የቤተ ክርስቲያን ሊቅ ዘንድ ደውዬ አርባ ቀን ነው ጾመ ነቢያት ግን አራት ቀኖቹ ምን ምን እንደሆኑ ነግረውኛል። መጋቤ ሐዲስ ሚስጥር ይባላሉ መምህርም ናቸው። እዛው ኢትዮጵያ ውስጥ ሊቃውንትን፣ ተማሪዎችን ብዙ ያወጡ ናቸው። እሳቸው ይነግሩናል። እስቲ ይቀጥሉ መጋቤ አርባው ነቢያት ጾመ ነቢያት ይባላል ሶስቱ የአብርሃም ሶሪያው ሊቀ ጳጳሱ ጾም ተራራውን ግብፅ ላይ ያስነሳው በጾምና በጸሎት ምክንያት ስለሆነ በዚህ ምክንያት ምእመናን እንዲጾሙት አባቶቻችን እዚሁ አብረው ወስነውታል። በዘመነ ሐዲስ የተጨመረ ጾም ነው ይሄ። አራተኛው ደግሞ ጋድ የሮብና የአርብ ለውጥ ያው ሮብና አርብ ሲሆን ጾም ስለማይዋል የሮብና የአርብ ለውጥ ተብሎ ተሰርቷል። ዓርብ አራተኛ ሆኖ እንዲጾም ሮብና አርብ ካልዋለ ያው በየአመቱ ስለሚመጣ ይሄ ነገር እንዳያጨቃጭቅና ሌላ ውዝግብ ውስጥ እንዳይገባ ምመኑ እንዳይሰናከል ለጾም ብናደላ እንከብርበታለን እንጂ አንጎዳበትም፣ ብለው በየአመቱ ሁልጊዜም ቋሚ ሆኖ እንዲጾም ስራ ሰርተውልናል። ሐሙስም ቢሆን ማክሰኞም ቢሆን እንግዲህ ንጉሴ ከመምህር እንደሰማኸው እንደዚያ ነው። አንተም የተረዳኸው ይመስለኛል በትክክል እንደውም ዘንድሮ ገና ሮብ ቀን ስለሚውል ብዙ ሰዎች ይበላል አይበላም እያሉ ይላሉ። እንግዲህ ብዙዎች ቤተ ክርስቲያን ለመድረስም ጊዜ የማይኖራቸው ጠረፍ አካባቢ ያሉ ሰዎች ሁሉ ይህን ስለማያውቁ ቤተ ክርስቲያን እንደውም ቀደም ብላ ሌላው ይቀር በማስታወቂያ መልክ እንኳ ገና በእለቱ እንደሚከበር አበክራ ማስተማር ማስታወቅ አለባት ብለን እናምናለን። እና ትክክል ነው፣ እኔም እንደዛ ነው የተረዳሁት። ይሄ ቤተ ክህነት ለህዝቡ ወይም ለምእመናን ማስታወቅ ስለሚለው ተገቢ ነው። በዓሉ ረቡዕ ይከበራል ይበላልም። በተለይ የጥምቀትን ጋድ አስመልክተው እኒሁ መምህር የነገሩኛል። የዛሬ አስራ አምስት ቀን ጥምቀት ነውና ና ያን ለያነ ይዤዋለሁ። ከገና ጋድ ግን አንድ የሚሏት ነጥብ አለች፣ እሱን ላሰማ አሁን ይገርምዎታል የልደት እኮ አንድ ሀያ ዘጠኝ ሀያ ስምንት ይሆን የለ ገና ያልተከፍታ ችግር ኢትዮጵያ ውስጥ መፈታት እየተቻለ የትኝብሱ ድክመት ይመስለኛል። አቀራርቦ ያሉት ድቃውን ተሰባስቦ ውሳኔ መስጠት ይቻላል። በዘመን ዮሐንስ ወደ ሀያ ስምንት እንመጣለን። ብዙ ጊዜ አንዳንዱ ቦታዎች እንደ የተማሩ ሰዎች የምንላቸው እንዴት ሀያ ስምንት ይሆናል ሀያ ዘጠኝ ምናምን ብሎ እስከዚህ ድረስ ሀያ ዘጠኝ ሁሉ ጊዜ ሚገልጽ ማለት አሁን አንዳንድ ሰዎች የሚሉት ምንድን ነው እንዴ? ወደ ሀያ ስምንት ከመጣ እኮ ግዝረትም እኮ ስድስት ለቆ ጥር ስድስት አለት የሚሆነው ው ወደ አምስት መምጣት አለበት ይላሉ። ለምንድን ነው? አሁን እኛ ቀን ቀድመ ሳለ ሳይሆን በቤተ ክርስቲያን ያሉ ሊቃውንት የሚሳለሰው ምንድን ነው ብለን ስንጠይቃቸውም እንደተረዳ ነው። እኛ ምንድን ነው የሰው ጽንሱ ዘጠኝ ወር ከአምስት ቀን ነው። ያቺ ዘጠኝ ወር ከአምስት ቀን እንዳትታለስ ብለው ያንን ምስጢር ለመጠበቅ እንጂ ሁለት ጊዜ ተወልዶ አይደለም። አሁን በዘመነ ዮሐንስ እንትን ስንል ስንቆጥረው ልክ ዘጠኝ ወር ከአምስት ቀን ወደ ሀያ ዘጠኝ ከሄን ዘጠኝ ወር ከስድስት ቀን ይሆናል እንዳይሆን ነው። አዎ ዘጠኝ ወር ከስድስት ቀን እንዳይሆንባቸው ሊቃውንት በፍልስፍና ውስጥ ገብተው ተመራምረው ዘጠኝ ወር ከአምስት ቀን መሆን ስላለበት በዘመነ ዮሐንስ ልግድ የዘጠኝ ወር ከአምስት ቀን የሚመጣው ሀያ ስምንት ቀን ነው። ይሄ ከአጤ ምኒልክ ዘመነ መንግስት ጀምሮ እስከ ዛሬ ድረስ እያጨቃጨቀ እዚህም አዲስ አበባ እዚህም ላይ ደብረ ብርሃን ስላሴም እንደዚሁና ይሄ ነገር ቅድም መጋቤ አዲስ እንዳሉት ሲኖዶሱ በሚገባ ተቀምጦ ሊወያይበት የሚገባ ነገር ነው። ድንቅ ነው። በጣም በጣም ጥሩ ነው። መጋቤ አዲስን ሌላ ጊዜ እናገኛቸዋለን። ለጥምቀትም እናመጣቸዋለን። የጥምቀት ጋድን በተመለከተ ጥሩ ነገር የነገሩናል። አሁን እኔን ጨምራችሁ አንተና ካሳይ ወዳደረጋችሁት ውይይት እንለፍ እንዴ። አመሰግናለሁ። አዲሱ ጥሩ ነው። በቃ አንቀጥል። መልካም መምህር፣ እስቲ ገና ምንድን ነው፣ ከሱ ጀምሩልን። አርባ አራት የጾም ቀናት በኋላ የሚከበር ፋሲካ ነው። እንግዲህ አብዛኛው ጊዜ ገና በሀገራችን በዋናነት በገና ጨዋታና በዳቦው አንዳንድ ጊዜም በቅርጫው ይታከላል። በእነዚህ ነው የሚታወቀውና ና ወዴት እናተኩር ለማለት ነበር የፈለግኩት። ወደ ገና ጨዋታው ይሻላል ወይ ለማለት ፈልግ፣ እንደው ጊዜያችን እንደሚፈቅድ እናረጋለን። ሁሉም ባይቀር መልካም ነው። በዚህ አጋጣሚ ይዘን ባይሆን በየጊዜው እንጠቀም እንጠቀምበታለን ከሁሉም ሁሉንም ያለህን እንደሁን ታካፍለን እፈልጋለሁ። ሆነ በግል የድሮ አባቶቹን እንደው የነበረውን በገና ጨዋታ አይቆጡም ጌታ ከሚለው ተነስተህ እንደው ዋና ዋናዎቹን ታሪኩን መቼም እንግዲህ ከሞላ ጎደል የልደቱን ብዙዎቻችንም እናውቀዋለን እና አድማጮችም ስለሚያውቁት ወደ ገና ጨዋታ ከሆነ መጀመሪያ እንደ እግር ኳስ መስመር አለው። በአራቱ ማዕዘን ድሮ እንግዲህ መስክ ላይ አይደለም። ድሮ እንደ ዛሬ መሬት ሳይጠብ ለገና ተብሎ የሚዘጋጅ መስክ ከብቶች የሚሰማሩበት ግን የማይታረስ መሬት አለ። ሜዳማ ቦታ ማለት ነው። እንግዲህ ይሄ መስመሩ ማለብ ይባላል። ይሄ ዙሪያው ማለት ነው። እንግዲህ ሁለት ነገር መጫወቻ እሩሩም አለ ጥንግም አለ። ልዩነቱ ሩሩ ከእንጨት ከጉጥ ተቆርጦ ተስተካክሎ የሚሰራ ነው። ጥንጉ ግን ከቆዳ ነው። በልዩ ችሎታ ባላቸው ሰዎች ከበሬ ቆዳ ወይም ጠፍር፣ በዚያ ሙያ ባላቸው ሰዎች የምትሰራ የገና ኳስ ናት። ሩሩ የእንጨት ነው። ያው ደስታ ተክለ ወልድ እንደሚሉት ሩር የተባለው ስለሚያር ነው ይላሉ። በእሳት ስለሚጠብሱት እንዳይሰነጣጠቅ ብለው ነው። መምቻውም ራሱ የዱላው ማጠንጊያ ወይም እርባዳ ነው የሚባለው። እርባዳ እርባዳ እሺ፣ የዛፍ አይነቶችም አሉ ለማጠንጊያው፣ ለዱላው የሚሆኑ ለምሳሌ በሀገራችን ትለም ይላል ይህ የሚሉት አለ፣ ቀረጽ አለ፣ አጣጥ አለ፣ ብሳና አለ፣ ጨባ አለ። እነዚህ እንደዚህ አካባቢ ማለት ነው። ዝም ብሎ ከተገኘ አይሆንም። ምክንያቱም እነዚህ የዛፍ አይነቶች ጠንካራ ናቸው፣ የማይሰበሩ ጠላልም ናቸው። ጠላል ሆነው የማይሰበሩ ምክንያቱም ሰው እንዳይጎዱ፣ አንድ በኩል ደግሞ እንዳይሰበሩ ማለት ነው። የተለዩ ናቸው እና ሁለት ዳኞች ናቸው የቡድን አባቶች። ያው ከሰዓት በኋላ እለት እለት ነው ዋናው የሚጀምረው። እስከ ጥምቀት ይቀጥላል። በነገራችን ላይ እስከ ኋላ ድረስ እስከ ጥምቀት ይቀጥላል የገና ጨዋታ በአብዛኛው ኢትዮጵያ አካባቢዎች። ግን ዋናው የልደት እለት ነው እና መጀመሪያ እንግዲህ መሀል ሜዳው ላይ መሀል ትንሽ ጉድጓቱ ቆፈርና ዛ እዛ ይቀብረዋታል። ከዛ የሀገር ሽማግሌዎቹ ትላልቆቹ በጣም የተከበሩ ሰዎች መጥተው ሩሯዋን ተቆራቁሶ ጀምረዋትና ለወጣቶች ይለቃሉ እና በዚህ መ እንግዲህ ቡድን ደግሞ አለ፣ ቡድን ሁለት ቡድን ልክ እንደ አሁን ጊዮርጊስ ቡና እንደምንለው ሆኖ ግን በእለቱ ነው የሚወጣው ስማቸው። አንድም ራሳቸው ይዘው ይመጣሉ። አብዛኛው ጊዜ ግን በእጣ ነው። ለምሳሌ ከአርበሳና ከነብር ከእንጅራና ከጠላ ከገደል ከሾተል ከአየር በራሪ ከምድር ተሽከርካሪ ከነዚህ እንደዚህ አይነት ይመርጣሉ። ሁለት ስማቸው ይታወቃል ማለት ነው፣ በዛን ጊዜ ማለት ነው። እና አብዛኛው ከሰአት ስለሚሆን ተጫዋቾቹ አብዛኛው ጊዜ ምግብ ትንሽ ነው የሚበሉት፣ ለመሮጥ እንዲያመቻቸው። አለበለዚያ ይኸው አካሄዱን አረማመዱን እንደ ቃሪ አለሙ ወጥሮ ሆድን ትናንት ማታ የበላው ሽልጦ አላስረጦ አለ ከጎኑ ተሽጦ ይሉታል። አለበለዚያ ትንሽ መሮጥ ካቃተው እዛ ላይ ስለዚህ ትንሽ ያንቃጣ መሆን አለባት እንትኑ ማለት ነው። ሰውየው ቦታው እንግዲህ የማሟውቃ ገና አሸናፊው ከታወቀው በኋላ ብዙ ግጥሞች አሉ። ከማሟሟቂያም ደግሞ አሉ። ለምሳሌ ወደ ማሟሟቂያው ከመሄዳችን በፊት ይሄ ሜዳው ገላጣው ሜዳ መሀል ለመሀል ይሰመራል። ያ እኮ ልክ እንደዚህ እንደ እግር ኳስ ጨዋታው ግብ ያገባ ወገን መጥቶ እንደገና ኳስ የሚጀምርበት ነው፣ ግብ የገባበት እና እንደዛ አይነት ነገር ነው። ተሰባስበው ነው የሚቆራቆዙት። ልብስም አለ አይደለም እንዴ? እጀጠባብ እንደዚህ የልብስ አይነት፣ ለስፖርቱ የሚሆን ልብስ፣ የልብስ አይነት አለ። ወገብ ላይ መታሰር አለ። ይሄ እንትን ድግ አይነት ሆነ፣ ግን አነስተኛ ማለት ነው። ድግ ረዥም አደለ እሱ፣ ለጉራዴ መከላከያ ምናምንም ነው። እንደዛ አይነት ሆነ ያደርጋሉ። ልክ እንደ ዩኒፎርም መሆኑን፣ ግን የተለያየ ቀለም አይደለም። ቀለም የተለያየ የለውም። አዎ አደለም። አሁ እንደዚህ ቅድም ቡና ጊዮርጊስ እንዳልከው እንደዛ አ እና የማሟሟቂያ እንትን አላቸው። አሟሙቀን አዎ የማሙቀን አሁን እና አዲስ ወን ማለት ነው። እኔ እና አዲሱ እንግዲህ ተጋጣሚዎቹ ነን። እስቲ እንደው ሞቅ ሞቅ አድርገን መጀመሪያ፣ ሆዬ የኔማ ገሌ ልንገርህ፣ አንቅሬ የብሳና ዱላ አፉ ውስጥ ቀርቅሬ፣ ሆዬ ጥግና ጥሩር የምትሽከረከር የኔማ፣ ተው ገሌ ምን ትፈራታለህ እንደ አራት ነብር፣ አያሆ ሰበረው በሬ አያሆ፣ ማታ ነው ድሌ። ይሄ እንደዛ አይነት አለ ይኸው መለል ብሎ የወንዝ ዳር ብሎ ነው የዝም ብሎ ይላል ተቃራኒው ደግሞ ሳይነኩኝ አልነካም ሲነኩኝ አልሸሽም እኮ ማጠጣለሁ እንደ ቃሪያ ኮሽም ይላል ይሄ ማሟሟቂያዎች ከዛ በኋላ ግን እነዚህ ከጨዋታ በአብዛኛው ጊዜ የተለያየ ለምሳሌ አጭሩ ለረጅሙ ቀጭኑ ለወፍራሙ በሰውነት አካል የሚደረጉ የስድብም ሁኔታዎች አሉ ይሄ ከጨዋታ በኋላ ማለት ነው ለምሳሌ በየት እንደምጀምር እ ለቀጭን ልጀምር መሰለኝ ምክንያቱም አጭር ብጀምር እንዳይቀየመኝ ንጉሴ ብዬ አረ ብዙም አርቅም ከዚህ እሺ አዲሱም እንግዲህ እሺ እሺ ቀጥል ገይታዋ አቶ ገሌ ይህችን እግር ብያል አልሄድባትም እቆራረጡ እየቆራረጡ እጥላት እጥላት አሉ የትም ሲሄድ ቅትር ቅትር ሲበላ እንዳንበጣ ወዘና የሌለው መሳዬ ጨጓራ ቋንጣ ዞር በል ከፊቴ በሽታ የመጣ ለረዥም ሲሆን ደግሞ ረዥምንህና ሞኝነትህ አታጣም እቆርጥልሃለሁ አሳድሬ አሳጥሬ በጣም ይህንን ረዥሙን ጎምዶ ጎማምዶ ግማሹን ላርጩሜ ግማሹን ማገዶ። ወይም ደግሞ ይህንን ረዥሙን ከሁለቱ ጉምድ አንዱን ዘነዘና አንዱን ጉሩምብድ ጉሩምብድ ያ በርጩሜ ለማለት ነው። ለአጭሩ ደግሞ ረዥምም አጭር መሆኑ መከራ ነው። እሺ ለአጭሩም አለ እኮ አለሎ ቁመ ዶሮ መሀይት ሰው እንዴት ይወልዳል አስመስሎ ጃርት ይህንን ወዳጅ ብላ ታስከትለዋለች። አንድ ቀን ሙጩልልይ ታስወስደዋለች። ለምቦጫምም አለ እኔ ሰድብሃለሁ አንተ ስማኝ ብቻ ከንፈርህ ቅልብስ ነው እንደማርፍልቻ ለገጣጣው ደግሞ ይሄ ለአጼ ምኒሊክም ተገጠመ የሚባለው ወደ ኋላ ለተመጣ እንችላለን። በሰማይ የሚጠርቅ በምድር ይታወቃል ተከንፈሩ ተርፎ ጥርሱ ፀሐይ ይሞቃል። ሌላ ደግሞ ደገኛና ቆለኛም በነገራችን ላይ ግጥም ያነበረ ድሮ አንዳንድ ጊዜ ወይን አደጋ ላይ ይገናኙና በደገኛና በቆለኛ መካከልም ግጥሚያ አለ። ለምሳሌ ቆለኛ ያሸነፈ ጊዜ የደጋ ጨዋ ደግ ይተዳደራል ዘመቻ ሲታዘዝ ባቄላ ሹቅ ይላል። ያኛው ደግሞ ደገኛው ደግሞ ካሸነፈ ማታ ነው ድሌ ይሄ ነው አመሌ፣ ማታ ነው ድሌ ይሄ ነው አመሌ፣ ቀን ዝናብ እንኳን አልጣለ አንጠሪ አላወጣ በቃ እንግዲህ ቆለኛ መወቀ ያስቀንመጣ አንጣሪያ ማለት ይሄ፣ ዝናብ መጀመሪያ ሲዘንብ የምትወጣ አንድ ቅጠል አለች መጀመሪያ የመጀመሪያ ወይ ክረምት ዝናብ ሲዘንብ እሷ ናት ስሟ ማለት ነው። እና በነገራችን ላይ ይሄ ተራው ህዝብ የሚያደርገው እንትን ነው፣ ይሄ የጨዋታ አይነት ወይም ደግሞ ተራው ሰው ላይ የሚደረጉ ግጥሞች ናቸው። መምህር ካሳይ እንደው ይሄንን አሁን አንዳንዶቹ ግጥሞች ለምሳሌ አሁን ጥርሱ ወጣ ወጣ ላለ ሰው ወይም ደግሞ ከንፈሩ ከበድ ላለ ሰው የሚገጠሙት የምር ሰዎቹን አያስቆጡም ነው ወይንስ፣ በገና ጨዋታ አይቆጡም ጌታ የሚለው ያስታርቃል። በጣም ጥሩ ጥያቄ ነው፣ አዲሱ የጠየቀው። መምህር ካሳይን ግን እንደው እንደገና ብንመለስበት ትንሽ ቆይታል፣ ከሙዚቃ እረፍት በኋላ አዎ። መልካም ውይይቱ ይቀጥላል። አድማጮች አሁን I'm on my way. way. I'm on my way. I'm on my way. I'm on my way. I'm on my way. I'm on my way. I'm on my way. I'm on my way. I'm on my way. I'm on my way. I'm on my way. I'm on my way. I'm on my way. I'm on my way. I'm on my way. I'm on my way. I'm on my way. I'm on my way. I'm on my way. I'm on my way. I'm on my way. I'm on my way. I'm on my way. I'm on my way. I'm on my way. I'm on my way. I'm on my way. I'm on my way. I'm on my way. I'm on my way. I'm on my way. I'm on my way. I'm on my way. I'm on my way. I'm on my way. I'm on my way. I'm on my way. I'm on my way. I'm on my way. I'm on my way. I'm on my way. I'm on the way. i am on my way i am on the way i am on the way i am on the way i am on the way i am on way i am i on way I'm on the way. I'm on the way. I'm on the way. I'm on the way. on on in I on, on on on on the way. I'm going to And I told man, I'm going to

We'll oh, oh, oh, oh, oh, oh, oh, Aguwasa ne lawon bala. ቸርንጋ የድምፃዊው ፋሲል ደሞዝ አለገና ነው። አለገና ነው። አለገና አይደለም። ንጉሴ እስክስታ ጭፈራ ይታየኛል። እዛ ሆነ አማን ነው ወይ? ጎንደር አማን ነው ወይ? ጀግና ሰው ዝም ሲል ያስፈራ የለሞ ያለ ፋሲል ደሞ ድንቅ ነው። አዲሱ ጥሩ ምርጫ ድንቅ ነው። ወደሚቀጥለው ዝግጅት አልፋለሁ። ንጉሴ አድማጮቻችን፣ ቀጣዩን ዝግጅት ለማቅረብ መሰናዶ ላይ ነው። ባለፈው ሰሞን ትዝ ይላችሁ እንደው አመታቱን በአስር በአስር እየከፋፈለ እስከ አብዮቱ ፍንዳታ ማለትም እስከ 1966 ዓ ም ድረስ በኢትዮጵያ የተከናወኑትን በሚችለው እያስታወሰ ሲተርክልን ቆይቶ፣ አስታውሳለሁ፣ ታህሳስ ላይ ነበር ያቆምኑ አሁን ደግሞ ታህሳስ ነው ገና አላለቀም እና ለምን አትጨርሰውም ብለው ጥቂት ደቂቃዎች ስጠኝና ልዘጋጅ አብረን እናቀርበዋለን ብሎ ነበር። አሁን መጨረስ አለበት እንግዲህ ጌታ የጨረሰሃል፣ ቀጥል። እኔ ዝግጁ ነኝ። በጀኔራል መንግስቱ ነዋይ አማካኝነት በአስራ ዘጠኝ መቶ ሀምሳ ሶስት ታህሳስ አምስት በቀዳማዊ ኃይለሥላሴ ላይ የተካሄደው መፈንቅለ መንግስት ነው። ይሄ እንደው ተነጋግረውበታል እንጂ በሚገባ እንደው ተወያይተው መክረው ዘክረው ያደረጉት እንደማይመስል ነው። ለምን መፈንቅለ መንግስቱ እኮ አሁን አዲስ አበባ ዩኒቨርሲቲ የነበረው ቀድሞ ቀዳማዊ ኃይለስላሴ የነበረው ቀደም ሲልም የተፈሪ መኮንን የራስ መኮንን ሆኖ ራስ መኮንን ለግርማዊ ቀዳማዊ ኃይለስላሴ የሰጧቸው ቤት አዲስ አበባ ዩኒቨርሲቲ እዛ አካባቢ ሆነው ነው እንግዲህ ክብር ዘበኞች እንደገና ደግሞ ሌላው ኃይል ደግሞ አራተኛ ክፍለ ጦር አካባቢ ከቶ ነው እንግዲህ ቀደም ብለን አየር ኃይልንም ክብር ዘበኛንም ጦር ሰራዊትንም ፖሊስንም አነጋግረናል አሉ። እዛ ግን የገቡት ክብር ዘበኛና ከፖሊስ እንደዚሁ ያም በከፊል ናቸው ና አየር ኃይሉን በወቅቱ አልተቀበለም። ወዲያው ወደ ንጉሠ ነገሥቱ ነው የዞረው። ሌላውም ወደዛ ዞሮ ነው። ፖሊስም እንደዚሁ ነው። እና በደንብ ያልተቀናጀ እንደው በደንብ ያልተጠና ፎቅና ምድር ቤት ላይ እናታች ሆነው የተካሄደ መፈንቅለ መንግስት ስለነበረ ከሸፈ። ብዙ ጀግኖች ሞቱ። በጠላት ወረራ ዘመን ለሀገራቸው የተሰዉ እንደ ራስ አበበ አረጋይ ያሉ ጀግኖች በዚህ መፈንቅለ መንግስት ወቅት የተሰዉበት ነው እና አስራ ዘጠኝ መቶ ሀምሳ ሶስት ዓመተ ምሕረትን በዚህ እናስታውሰዋለን። ይህን እናንተ የተወለድንበትን ዓመተ ምሕረት ልንደርስበት መሰለኛ ሁን እንዳናልፈው ብዬ ነው። የሚቀጥለው ላይ ሳይሆን አይቀርም ዋይ እንጃለህ። እሱን እንጂ ይሄ ደግሞ ከባድ ጥያቄ ነው፣ አድማጮችም የሚጠይቁት ጥያቄ ነው። በእውነት አስራ ዘጠኝ ሀምሳ አራት ልዩ ታሪክ አለ። በዚህም ሶስተኛው የአፍሪካ ዋንጫ የተካሄደበት ነው። እኛ እንግዲህ ታሪክንም፣ ኳስንም፣ ሙዚቃንም ኦሎምፒክንም እያል ሁሉንም መዳሰስ ነው። አድማጮች ደግሞ ይጨምሩበታል ብለናል። አስራ ዘጠኝ ሀምሳ አራት ሶስተኛው የአፍሪካ ዋንጫ ኢትዮጵያ አዘጋጅታ ግብጽን አራት ለሁለት በሆነ ውጤት አሸንፋ ተወዳጁ ተደናቂው፣ ስመጥሩ ፊት አውራሪው ዶክተሩ ጐንደሬው መንግስቱ ወርቁ መጨረሻ ላይ ባገባት ግብ ሶስተኛውን የአፍሪካ ዋንጫ ካፒቴን ሉቻኖ ቫሳሎ ከቀዳማዊ ኃይለ ሥላሴ እጅ ሲረከብ እኔ ካታንጋጋ ቆሜ ነበር። ጠቆር ያለ ካባ ለብሰው ያው ጥቁር ሪዛቸው ይታያል። ዋንጫው ደግሞ ግራና ቀኝ መያዣ ያለው ነገር ነው። ትልቅ ነው እና ሉቻ ነው መጥቶ ያንን ዋንጫ ሲወስድ ትዝ ይለኛል። አዲሱ አምስት ዓመተ ምስረት የአፍሪካ አንድነት ድርጅት መቋቋም ነው እንግዲህ። የአፍሪካ አንድነት ድርጅትን የመሰረቱ ቀዳማዊ ኃይለ ሥላሴ ናቸው። ታሪካቸው ሲነገር እንዴት ደስ ይላል። እነዚህ መሪዎች የአፍሪካ አንድነት ድርጅትን መስርተው ፊርማቸውን አኑረው ካልሄዱ በስተቀር አልተኛም ብለው ይህንን ፕሮፌሰር መስፍን ወልደ ማርያም እንደገና ደግሞ አቶ ተሾመ ገብረ ማርያም ሲናገሩ ሰምቻለሁ። እስከ ሌሊቱ ዘጠኝ ሰዓት ድረስ ፕሮፌሰር መስፍን እንደውም ነበርኩ አሉ። አስፈርመዋቸው ነው እንዲህ ደክመው እንደው በእንቅልፍ በእንዲህ ድካም ልብስ ለመለወጥ እንኳ እስካልተቻለበት ጊዜ ድረስ በርትተው ያቋቋሙት። የአፍሪካ አንድነት ድርጅት የተቋቋመው በሺ ዘጠኝ መቶ ሀምሳ አምስት አመተ ምህረት ነው። የኢትዮጵያ ቴሌቪዥን አሁን ኢቢሲ ተብሏል። እሱም እንግዲህ አገልግሎት መስጠት የጀመረበት በጥቁር እና ነጭ እንደ ታሪክ ነው እንግዲህ የምናነሳው እና በዚሁ በሺ ዘጠኝ መቶ ሀምሳ አምስት አመተ ምህረት ነው። ሌላው ከሺ ዘጠኝ መቶ ሀምሳ ስድስት እስከ ሺ ዘጠኝ መቶ ስልሳ አምስት አመተ ምህረት ስንሄድ ደግሞ አበበ ቢቂላን እናገኛለን። ሀምሳ ስድስት አመተ ምህረት ሁለተኛውን ውድድር ያደረገበት ነው ጃፓን ቶኪዮ ላይ ነው የተወዳደረው። እዚህ ላይ ሲወዳደር በባዶ እግሮ አይደለም። ሩቅ ምስራቅ ሳለሁ እስቲ እርዳኝ፣ ይህን ግጥም ጃፓኗን ወድጄ፣ ምስራቅ ሳለሁ ጃፓኗን ወድጄ ትዝ ትለኛለች፣ ምስራቅ ጃፓኗን ወድጄ፣ ጃፓኗ ጃፓኗ ያን ጊዜ የተዘፈነለት ነው ሀምሳ ስድስት ዓመተ ምህረት እንደዚህ ነው እንግዲህ ሀምሳ ሰባት ሀምሳ ስምንት ዓመተ ምህረት አሉ። እዚህም ውስጥ ብዙ ታሪኮች ይኖራሉ። ሀምሳ ዘጠኝን እኔ አስታውሳለሁ። የንጉሠ ነገሥቱ ሰባ አምስተኛ ዓመት የልደት በዓል የተከበረ ነው ካልተሳሳትኩ ኢዮቤሉ የሚባለው ቤተ መንግስት ይሄ አሁን ያለው ብሔራዊ ቤተ መንግስት ያን ጊዜ በሳቸው ሰባ አምስተኛ ዓመት የልደት በዓላቸው ጊዜ የተመረቀ ይመስለኛል። እንግዲህ ከተሳሳትኩ አድማጮች ያርሙኛል። አስራ ዘጠኝ ላይ መቶ ስድሳ እንደገና ኢትዮጵያ ስድስተኛውን የአፍሪካ ዋንጫ ያዘጋጀችበት ነው። ጥሩ ቡድን ነበር ያን ጊዜ በእውነት አዎ፣ ጥሩ ቡድን ነበር። ከኤርትራ ከአስመራ እንዴት እንዴት እንደነ በኩረጽዮን ያሉ እንዴት እንዴት አይነት ተጫዋቾች እነ ሉቻኖ፣ እነ ኢታሎ፣ እነ መንግስቱ፣ እነ አዋድ፣ እነ ክፍሎም፣ እነ ጊላ ሚካኤል አቤት! እነዚህን ባለፈው እንዲሁ ሲዘረዝሯቸው ሰምቻለሁ። ብዙዎቹ በህይወት አሉ። አዋድ መሀመድ አሁን እኛ ሀገር እንግዲህ ኢትዮጵያ ውስጥ ያለው በሶስተኛው አፍሪካ ዋንጫ ጊዜ ከአስራ አንዱ ተጫዋቾች መካከል አንዱ አዋድ ነው። እሱ ነው በአሁኑ ጊዜ በህይወት ያለው ይመስለኛል። ያ የአፍሪካ ዋንጫ ይገርመሃል። እኔም እድል ነበረኝ ሶስተኛውን ለማየት አልቻልኩም። ስታዲየም መግባት ያን አልገባም ነበር። እኔ አዲስ አበባም አልነበርኩም። ግን ይሄኛው ግን ይገርምሃል፣ በውጭ ቆመን፣ ቅድም ካታንጋ አንተ እንዳለበት እንዳለህበት እንደዛ መሐመድ፣ ሸርዳድ ግብ ያስገባ ሰለሞን የሚለው ስሜቱ እንዴት እንደተነሳና እንደ ጭሆት እዚህ ይለኛል። እና ተስፋ አለን አይዟችሁ ይላል መሐመድ፣ እጁን እያወጣ ይላል። ግን ለአጋጣሚ ሆኖ ድል ለኢትዮጵያ ቡድን አልሆነም እንጂ ያንን ጨዋታ አይቼዋለሁ። አስታውሰዋለሁ። ትዝ ይለኛል የኢትዮጵያ ቡድን በር በምስራቅ በኩል ነበር። እንደገና የእነዛኛው የተጋጣሚው ቡድን እንግዲህ ኮንጎ ኪኒሻ ሳይሆን በምዕራብ በር በኩል ነበር እና ወደ አርባ ሜትር ርቀት ላይ ለኢትዮጵያ ቡድን የተሰጠውን ፍጹም ቅጣትነት በኩረጺዮን የሚባል ኤርትራዊ ግዙፍ ኳስ ተጫዋች ከዛ መጥቶ ነው ያገባው። ከዛ መጥቶ ግብ አስቆጠረ። ኢትዮጵያ ጥሩ ቡድን ይዛ አሳዛኝ ተሸናፊ ሆና ከውድድር የወጣችበት ነው ይሄ። የአስራ ዘጠኝ መቶ ስልሳው የአፍሪካ ውድድር እንደዛ ነው። ከዛ እንግዲህ ስልሳ ሁለት ስልሳ ሶስት የተማሪዎች ንቅናቄ በጣም ያየለበት ነበር። በጣም በጣም በጣም የሀይ ስኩል የከፍተኛ ደረጃ ትምህርት ቤት ተማሪዎች፣ የዩኒቨርሲቲ ተማሪዎች፣ የመምህራን ማሰልጠኛ፣ የሰራተኞች እነዚህ እነዚህ ሁሉ ተቃውሞ በንጉሠ ነገሥቱ ላይ ነበር። መሬት ላራሹ የሚለው ጥያቄ ነበር። አትነሳም ወይ አትነሳም ወይ የግፍ አገዛዛይ በቃሞ እየተባለ የሚዘመርበት ወቅት ነበር። እንግዲህ ከኋላ ከዛ ከሀምሳዎቹ ጀምረህ በተለይ እዚህ ስልሳ አስራ ሶስት ስልሳ አራት ስልሳ ሁለት ጀምሮ በየጊዜው ረብሻ ነበር። እንደውም አንድ ዘመን በሺ ዘጠኝ መቶ ስልሳ ሶስት ዓመተ ምህረት በግማሽ ሴሚስተር ተማሪ ሁሉ እንዲያልፍ የተደረገበትን እኔ እንዲሁ በአይምሮዬ አስታውሳለሁ። አስራ ዘጠኝ ስልሳ አራት ዓመተ ምህረት የንጉሠ ነገሥቱ ሰማንያኛ ዓመት የልደት በዓል ተከብረዋል። ያን የልደት በዓል እኔ ኮከበ ጽባህም ማራለሁ እንደገና በአታም ኪዳነ ምሕረት እቀድስ ነበርና ላይቭ በኢትዮጵያ ሬዲዮ ካሳምነው ገብረወልድ ከሰሎሞን በቀለ ጋራ ሆነን ከኪዳነ ምሕረት ቤተ ክርስቲያን የቅዳሴውን ስነ ስርዓት በቀጥታ አስተላልፈናል። ዲያቆናቱ ዛሬ ፍሎሪዳ ያለው ቄስ ብርሃን በቀለ ና አሜሪካ እናንተ ጋ ያለው ርዕሰ ደብር ነው። ርዕሰ ደብር አብርሃም ሀብተ ሥላሴ ነበሩ። የኔም አባት በዛ ላይ በየአመቱ በልደታቸው ቀን ንግግር ያደረጉ ነበርና ያው እንደዛ ነበረ። ያው ኬኩ ከአውሮፓ መጣ እየተባለ በሰፊው ይነገር የነበረበት ነው። ንጉሰ ነገስቱ ስልጣን ለልጃቸው ያስተላልፋሉ ተብሎም የሚጠበቅበት ነበር። ነበረ። እንግዲህ ይህን ይህን ብሎ የተማሪውም አመጽ፣ የሰራተኛውም አመጽ፣ የወታደሩም ማመንጽ፣ የደሞዝ ጥያቄ እንዲህ እንዲህ፣ ታክሲውም የምንም ሁሉም ተነሳስቶ አስራ ዘጠኝ መቶ ስልሳ አምስቱ ረሀብ ላይ ነው የደረሰ ነው። ያን ጊዜ ረሀቡ ጀምሯል። በዚህ በምስራቁም በር በተለያየ በር የተራበው ችግረኛው ህጻናቱ፣ ልጆቹ፣ ታዳጊዎቹ፣ ወጣቱ፣ አረጋዊ ሁሉ እንግዲህ እየመጣ አሁን የጠቅላይ ሚኒስትር ጽፈት ቤት ያለበት አራት ኪሎ ፓርላማው ፊት ለፊት ላይ እዛ እነ ጳውሎስ ኞኞ እንደገና ደግሞ ከከተማም ወጣ ብለው ከአዲስ አበባ ህዝብ እንደዚሁ እርዳታ እየጠየቁ ምግቡንም ቁሳቁሱንም ሌላ ሌላውንም ነገር እርዳታውን፣ ልብሱን ሁሉ እርዳታ የሚያደርጉበት እንደዛ አይነት ዘመን እንደነበረ ትዝ ይለኛል። ጥላሁንም እንግዲህ ዋይ ዋይ ሲሉ የረሀብን ጉንፋን ሲስሉ ብሎ የተጫወተው ያን ጊዜ ነው። እዛው ረሀብተኞቹ መሀል ሆኖ ዘፈነ። ሄ ዋይ ዋይ ዋይ ሲሉ የረሀብን ጉንፋን ሲስሉ፣ ዋይ ዋይ ዋይ ሲሉ የረሀብን ጉንፋን ሲስሉ፣ ያዘንኩኝ ባይኒያች I the you Why, why, why, why, why, why, why, why, why, why, why, why, why, why, why, why, why, why, why, why, why, why, why, why, እያለቀሰ ነበር የዘፈነው ያ ፊልም። እንደ አጋጣሚ ቴሌቪዥን ጣቢያ ሄዶ ሲታይ አልተቀረጸም። እንደገና ያንን ፊልም እናስቀርጻለን ብለው ተመልሰው ሄዱ። ጥላሁን ለመስፈን ሲነሳ እምባ እምቢ አለ። ያን ጊዜ እንግዲህ ያው እናቱ ሞታ ጡቷን ይጠባ የነበረውን ህፃን ሌላውንም የተጎሳቆለውን ረሀብተኛ ሲያይ ነበር። ያም ጊዜ ነበረ። ድጋሚም ሲሄዱ ነበር ግን እንባው ሊመጣ አልቻለም። እምቢ ያለው በኋላ መቶ አለቃ ከበደ ትርፌ የሚባል የክብር ዘበኛ ትራምፔት ተጫዋች እንዳጫወተኝ፣ ቪክስ ቀባ ነውና እና ትንሽ እንባ እንዲወጣው አድርገን እንዲዘፍን አደረግን ብሎኛል። እና ታሪክ ነው ይሄ መቼም መጠቀስ አለበት። አዲሱ ድንቅ ነው ስራ ዘጠኝ ስልሳ አምስት ስልሳ ስድስት ነኝ። ይበቃል፣ ከፈለገን ቀጥለዋለን። አሁ የአድማጭን ስሜት እንይበት። የመጀመሪያው ነው አዎ። በእነዚህ አስር አመታት ውስጥ አንተ ያልጠቀስከው ያላስታወስከውን አድማጭ ካስታወሰ እንዲጽፍልን እንዲደውልልን በድጋሜ አስታውሳለሁ። አንተ ግን በጣም እናመሰግናለን። ታሪክ እንዳይረሳ ወጣቱ ስለ ሀገሩ ማወቅ ያለበትን እንዲያውቅ ያደረግከው ጥረት በጣም የሚያስመሰግን ነው። ንጉሴ ለዛሬ እዚሁ ይብቃን። እንቀጥላለን። በሚቀጥለው ደግሞ ሌላ አስር ዓመት ይዘን እንመጣለን። So was hey. it ኢትዮጵያን ድምፃዊ ታውቀዋለህ አዎ በሚገባ እንግዲህ አባትና የልጅ ድምፅ እየሆነብኝ ነው እንጂ እሱ ግርማ ተፈራ መሰለኝ ጎበስ አላውቀውም ብትለኝ አይ የአንተ ነገር ይሄኔ ዛሬ አምስት አመት የተቀኘኸው ቅን የምን ነበር ብልህ ታንጎ ደጉደው ነበር ብዬ ልተርብህ ተዘጋጅቼ ነበር የገር መሀል ኢምፔሪያሊስቶች ቢተባበሩ ኤምፔ እያለ በዛ በአብዮቱ ወቅት አባቱ ተፈራ ካሳ እንደው እንዴት አድርጎ ነበር ነበር። በጣም ደግሞ ተፈራ በተለይ ስለ ባህል እንደው ጥሩ አድርጎ ያዜመው ለወጣቶቹ፣ ከጉልበት በላይ ባካችሁ እንዳትለብሱ፣ ባህላችን አይደለም፣ ህንዶችን አትመለከቱም እያለ የመከረ አንጋፋ ድምፃዊ ነበረ። ነብሱን፣ ደግሞ ከመምህሩ ደቀ መዝሙሩ ሆኖ እንዴታ አሳምረው ያሳምረዋል። እና መልካም የአባቱን ስማስጠራቱ ራሱ ደስ ይለኛል። ልክ ነው፣ ጥሩ ነው። ደግሞ የሚጫወተው ጥሩ ድምፃዊ ነው። ግርማ፣ እናመሰግናለን። መልካም አዲስ ዓመት ለእሱም ባለበት እንመኛለን። ለአድማጮቻችንም እንደዚሁ መልካም የፈረንጆቹ አዲስ ዓመት፣ ገና ዛሬ አራተኛ ቀኑ ነው። ሁለት ሺህ አስራ አምስት ተገባ። ንጉሴ፣ ወደኛ ውይይት እንለፍ ከመምህር ካሳይ ጋር ወደ ተጀመረው ወደ ሁለተኛው ክፍል። አዎ፣ እንቀጥል። ጥያቄን አስታውሰኝ አንተ እስቲ በል። አዲሱ በወቅቱ ትዝ እንደሚለኝ አንተ የጠየከው ከሀሳይ ከንፈራቸው ከበድ ያለ ሰዎችን ጥርሳቸው ወጣ ወጣ ያለ ሰዎችን አንስቶ ግጥሞቹን አሰምቶን ነበር እና አንተ እንዴት ነው ይሄ ነገር ሌሎች ሰዎችን አያስቀይሙም ወይ ችግር አያመጣም ወይ ብላይ ነበር የጠ መልካም፣ ጎበዝ። ንጉሴ በዚህ ላይ እስቲ መልስ። እንግዲህ ከሀሳይ አንድ ነገር ልንገር እንግዲህ የድሮ ሀብታሞች ባላባቶች፣ ነገስታቱም ቢሆኑ በገና ጨዋታ አይቆጡም። ምክንያቱም ይህም የሚሆነው ጌታ ሰውን ነፃ ለማውጣት ስለሆነ የመጣው ሰው እኩል ስላደረገ ራሱ ዝቅ አድርጎ ከሰው እኩል ጋር ሆነው ያንን ለማስታወስ ነው፣ አባቶች እንደሚናገሩትና በዛን ጊዜ ቂም የለም። ለምሳሌ ድሮ ከነገስታት ጀምሮ አጫዋቾች ይኖራቸዋል። አጫዋች ማለት የገና ተሳዳቢ ነው የሚባለው፣ ሌላ ስማቸው፣ ሁለተኛ ስማቸው የገና ምክንያቱም፣ በገና ጨዋታ ጊዜ ግጥም ገጥሞ ተቃራኒውን መስደብ ምላሽ መስጠት ግዴታው ነው። ለምሳሌ የአፄ ምኒሊክ እናት ወይዘሮ እጅጋየሁ ቡድን ቁንጮ የሚባል አሽከር ነበራቸው። ይሄ የገና ተሳዳቢ፣ በነገራችን ላይ ቁንጮ ራሱ ሌላ አሽከር አለው። የልብ አውቃ የሚባልም ነበረው። እሱ ራሱ ራሱ ያሽከሩ አሽከር ቁንጮ በፀጉር ፋሽን ነው የተለየ። አብዛኛዎቹ የገና ተሳዳቢዎች ወይ ከቁመታቸው በጣም አጫጭሮች ናቸው ወይም የፀጉር ፋሽናቸው አሁን በዘመን ደብቶ የተለየ ነገር አላቸው እና በአንድ ወቅት በገና ጨዋታ የወይዘሮ እጅጋየሁ ቡድን እና አቶ ይነሱልህ የሚባሉ ባለ አባት የሁለቱ ቡድን የገና ጨዋታ ተጋጥመው፣ በአጋጣሚ አቶ ይነሱልህ በጣም ወፍራም ነበሩ እና ይሄ ቁንጮ የሚባለው ምን አለ አቶ ይነሱልህ በሰላ መጥረቢያ በዚያች በጥልቆ ቢያሰናስኑት አነሳነስ ያለው በወጣው ስምንት ያንተ ቂጥ የሚያህል በነበረኝ ምድር እጅግ አየሁት ሙት አለ። ጠጅ አላድር እንግዲህ ለምሳሌ ራስ ኃይሉ ይታወቃሉ። አረን ታውቃላችሁ? የጎጃሙ ይሄ አብዛኛው ጊዜ የጌታዬ ራስ ኃይሉ ላስታ ነው ውልዶ ምን ነው እንደ እጁ ዋርሳ መውደዱ የሚለው እኮ የገና ተሳዳቢ ነው የገጠመለባቸው እንጂ የሌላ እንትን አደለም። በአንድ ወርቅ ደግሞ ለምሳሌ ወለ ውስጥ አንድ ወርቁ የሚባል በጣም ሀብታም የነበረ ግን ከጊዜ በኋላ ደህየ እና ሰውየው ብድር ልመና ገባ፣ ወደ ሌላው አበድሩኝ አበድሩኝ እያለ ማለት ነው። በአንድ በኩል ደግሞ በድሮ ስርዓት ይሄ አቶ ወርቁ ከስሩ ባሪያ አለው። እንግዲህ ባሪያ በድሮ ጊዜ ማለት ነው። እና አንድ ደግሞ አለ በዛን ጊዜ ያዘው የሚባል ጎረቤቱ፣ እሱም ሀብታም ነው። ምን ይለዋል? በገና ጨዋታ ማለት እኒህን ወርቁ ሞኝ ናቸው ወይ ብር ከመበደር አይሸጡትም ወይ ባሪያው? ነው ባሪያው ይሸማል። በዛን ጊዜ የገና ተጫዋች ነው በአንድ በኩል ሆነ ማለት ነው። ያ ባሪያው የተብዬው ደግሞ ምን አለ? ኧረ አባባ ያዘው ጥቅ ተሀፍህ ሰፋ ቆሮንጮ ለምንህ ጠበብ አድርገህ ስፋ፣ ጠበብ አድርገህ ስፋ እንደ አዎ እና በዛን ጊዜ እንትን የለም፣ ቅያሜ የለም። ንጉስ ነው ቅያሜ ብሎ ነገር ቢማቱም ቢሰበርም እኮ የዛን ጊዜ ካሳ የለም። ምን የለዛ ሙኩት ወይ ምናምን ይሰጠዋል እንጂ ሌላ ጊዜ ብትማታት ትበቀላለህ፣ ቂም ትይዛለህ። የዛን ዕለት ግን ያው በጨዋታ መሀል ስለሆነ ምንም ነገር የምታደርገው ነገር የለም። ያው ባህሉ ስለሆነ የገና ላይ ጨዋታ ላይ ቀይም ብሎ ነገር አይታወቅም። በኢትዮጵያ ባህል መሰረት ማለት ነው። ሀብታምና ድሃ፣ አሽከርና ሎሌ፣ አሽከርና ጌታ እኩል የሚሆንበት በዓል ቢኖር በኢትዮጵያ ውስጥ የገና እለት ነው። እንደው ለመሆኑ እነዚህ ባህላዊ አነጋገሮች፣ ጭውውቶች በኢትዮጵያ ውስጥ የሚሰራባቸው ቦታዎች አሉ። አሁን አዲስ አበባ አካባቢ እኔ እንደው እስከማውቀው እንደ ወግ ያለው እንኳን ግጥም መለዋወጥና የገና ጨዋታ ይሄ ሩር የምንለው ወይም ቂል የሚባለውን የሚጫወት ብዙ የለም። ዛሬ ዛሬ አሁን ባይገርምህ አዲሱ የኢትዮጵያ ባህሎች አሁን እየጠፉ ነው። አንዱ ከመጥ የመጥፋው የመሬት ጥበት ነው። የግድ ቦታ የሚያስፈልጋቸው ጨዋታዎች አሉ። የእጽዋቶች አይነት አሉ። አሁን እንዳልኩ ቅድም የዘረዘርኩን እጽዋቶች አሁን ብትፈልግ በአብዛኛዎቹ ጠፍተዋል። የግድ ሜዳ የለም አሁን መጫወቻ ሙሄም የቀረባቸው አካባቢዎች አሉ በኢትዮጵያ ውስጥ። አሁን እንዳጋጣሚ በባህል ዙሪያ ጥናት ስለማደርግ አሁን እርግጥ ቦታዎቹ አልጠፉም። በገጠር ኢትዮጵያ አሉ። አሁንም ግን አሁን ምንድን ነው ይሄ እንደ ድሮ ሀብታምና ድሀ፣ ባሪያና ጌታ፣ ሎሌ የሚባል የለምና እንደ ድሮ እነዚህ ግጥሞች ጣዕማቸው እያጡ ይሄ በግለሰብ ደረጃ ካልሆነ በስተቀር ግጥሞቹ በድሮ ጣዕም ያላቸው አይደሉም። አሁን ሳጠና እና ኦልሞስት እየደከመ እየላላ መጥቷል። አሁን መቻቻልም አይኖርም እንጂ አሁን ዛሬ እንደዚህ ብለህ ብትገጥምበት ብድግ ይላል። አንደኛ ግጥሞቹን የመረዳትም ያለመረዳትም ሁኔታ አለ። ይሄ የባህል ጨዋታ ግን የገና ለታ ብቻ ሆኖ ጃን ሜዳ የዚህ የገና ጨዋታም የፈረስ ሽቅድድምም ይደረጋል። በአመት አንድ ጊዜ ነው የሚደረገው። የባህል ስፖርት ፌዴሬሽን የሚባል አለ። ፌዴሬሽን ውስጥ ግን ተጠናክሮ የሄደ ነገር አይመስልም። ብዙ ነገሮች አሉ ከዚህ ጋር የሚሄዱ እንግዲህ የባህል ጨዋታዎች ቅድም ከሳይ አንስቷል። የገና ጨዋታም አለ። ሌላ ሌላው የአዲስ አበባው ዘመናዊ ላድርገው ብለው ወይም ዘመናዊ አካሄድ እናድርግ ብለው ይሄ ስነ ቃል የለው ዝም ብሎ ያው ዳኛ አለ። ይኸው እንደምታውቀው ጃን ሜዳ የሚደረገው የእነዚህ ቅድም የጠቀስኳቸው የሜዳው ስሞች እንኳን አይጠቀሙባቸው እና አይጠቀሙባቸው ልክ ነው። በተለይ ደግሞ ገና ጨዋታ ይሄ የቡሄ ጨዋታ የመሳሰሉ ኢትዮጵያ ውስጥ ትርጉም የሚሰጡት ይሄ እነዚህ ስነ ቃሎች ሲጨመሩባቸው ነው። ይሄ ጥምቀትም ምናምንም የምትለው ትልቅ ቅመም የሚሆኑ ትግራ አልበለዚያ አልጫ ነው የሚሆነው፣ እና እዛ አይነት ይታየኛል። የገጠሩ አይሄኛው ሳይ ማለት ነው ንጉሴ። እንግዲህ ከመምህር ጋር ቀጥል እስኪ። እናንተ ትንሽ የቀረ ነገር ካለ ከማጠቃለላችን በፊት። ይሄ እኮ እንደው ይሄ ቲያትር ድራማ እንደምትለው ሲኒማ እንደምትለው ነገር እኮ በየበዓሉ ውስጥ እኮ ከሙዚቃ ጋር ተደርጎ አዳራሽ ውስጥ እኮ ሊዘጋጅ የሚችል ነገር እኮ ነው። ይሄ በእውነት ግጥሞቹ ግጥሞቹ ይቻላል ሚኒስቴር ግጥሞ ባህል ባህል ሌሎች ግጥሞቹ እንደዚህ ወይም ደግሞ ቢታተሙም ወይም ባህል የሚመለከተው ቢያሰባስባቸው በተለይ በስርዓተ ትምህርት ካልገባ ባህል ቀጣይነት አለው። ከሌሎች ሀገር ተሞክሮ እንደሚታየው እነዚህ ጠቃሚ ባህሎች ስርዓተ ትምህርት ውስጥ ገብተው የከተማው ተማሪም እንዲያውቃቸው መደረግ አለበት። አትሊስት አሁን ደግሞ በቴክኖሎጂ መስራት ትችላለህ። እና በአሻንጉሊት መልክ በምናምን መልክ መስራትም እና በፊልም መልክም መስራት ይቻላል እንዳይረሳቸው ማለት ነው። ግን ይሄን በትምህርት በተለይ በስርዓተ ትምህርት ካልገቡ የመቀጠላቸው ሁኔታ አስጊ ይመስለኛል፣ እኔ ሳየው። እንደ መደምደሚያ የምትሰጠን ነገር ካለ ደስ ይለናል። ለምሳሌ በዙ አባ ድክር አንተ ጨካኝ ነበርክ፣ ጨካኝ አዘዘብህ፣ እንደገና ዳቦ እሳት ነደደብህ የተባለላቸው እንዲህ እንዲህ አይነት አዎ በነገራችን ላይ ዳቦ ኢትዮጵያዎቹ ሰባሰገል፣ ይሄ መሊህ የሚባለው ባዜን ወንድም በንጉስ ባዜን አይደለም ጌታ የተወለደው። እሱ ሲሄድ እመቤታችን ለበረከት ብላ ስንቅ ሰጠቻቸው። የገብስ ዳቦ ነው የሚለው እና ያንን ዳቦ ሳያልቅ ኢትዮጵያ ድረስ ገባ። ዳቦ መጋገር ከዚህ መጥተዋል ነው ሚሉት አባቶቻችን። ሰባ ሰገል፣ በተለይ ሰግሌ የሚባል ቦታ አለ በነገራችን ላይ አክሱም አውራጃ ውስጥ። ድሮ ሕጻን ከአቸዋለ ቦታ አለው የሚቀመጡበት። እነዚህ ሰገሌ፣ ሰባ ሰገል። ከዛ እነዚህ ኮከብ ቆጣሪዎች ነበሩ እና እነሱ ናቸው እንዲያ፣ ምንጩ ጌታ መወለድን ያወቁት እነሱ ናቸው። ድሮም ድርቅ ይመጣል፣ እንደዚህ ይሆናል። እነ አጼ ካሌብን የመሳሰሉ ቀይ ባህር ሲሻገሩ በዚህ ቀን በዚህ ወር ማዕበል ይበዛል፣ በዚህ እንደዚህ ይሆናል ብሎ የአየር ንብረት ልክ እንደ አሁን ሜትሮሎጂ የሚናገሩ ጠቢባን ነበሩ ኢትዮጵያ ውስጥ ነው የሚባለውና ከዛም የመጣ ነው የሚባለው እንትኑ መነሻው ይሄ ሰግል የሚባል ቦታ አለ እና የእነሱ ሰዎች የነበሩ ቦት ነው ይላሉ። በቱፊት በአባቶቻችን ማለት ነው። ካህሳያው እንደምታውቀው በድሮ ጊዜ ጀምሮ ያለ እኛም ይዘነው ተከትለ ነው ያለ ነው። ለምሳሌ ለትንሣኤ ለፋሲካ በዓል እንደው አንድ ሰው ከጋበዘ በኋላ እንደው እድሜ ለባለቤቱ ለሰውዬው፣ ለጌታው እንደዚሁ ሲለመን ምርቃት ሲሰጥ የትንሣኤን ያህል ደስታ፣ የሎሚን ያህል ሽታ የስንደዶን ያህል ልምላሚ የማቶ ሳላን እድሜ ይስጥልን እየተባለ ይመረቃል። እስቲ አንተ ደግሞ ልደትን አስመልክተህ ገናን አስመልክተህ መርቀንና እንሰናበታ። መምህር እንግዲህ በቀጥታ ገናን ሳይሆን ታህሳስን የሚመለክ በታህሳስ የሚያበቃ አንድ ምርቃት ልስጥና፣ በጣም የሀምሌ ጭፍናውን የሀምሌ ጭፍናውን የነሀሴ ብራውን፣ የመስከረም ሰባውን፣ የጥቅምት እሸቱን፣ የህዳር በረከቱን፣ የታህሳስ ምርቱን ይስጠን። አሜን ይባላል።

ንጉሴ፣ የትዝታ ዜማ የዶሮ ወጥ አይሰለችም ይባላል። ነገር ግን አንድ ትልቅ ስህተት እንዳንሳሳት ፈራለሁ። ዛሬ የፈረንጆቹ አዲስ ዓመት ከገባ አራተኛ ቀኑ መሆኑን ገልጸን እንኳን አደረሳችሁም ብለን ለሚያከብሩት አድማጮች ሙዚቃ ሳንጋብስ በመቅረታችን አድሎ የሰራን አይመስልህም ይመስላል አዲሱ በትክክል ግን አንተ ታካክሰዋል አድማጮችም ይቅር ይሉናል እንደ አንድ የፈረንጅ ሙዚቃ ብታጫውተን ደስ ይለኛል አዲሱ በጣም ጥሩ ነው ቴሌ ይህን የተጀመረውን የአማርኛ ዜማ እንዲገለው ወይም እንዲያቆም እጠይቃለሁ አንድ የእንግሊዝኛ ሙዚቃ እንልና በዚያው እንሰነባበታለን አይስማማም ንጉሴ ማማ ሊደሎ ይገባላል። ይገባል። አድማጮች፣ የማጠቃለያ ዜናው ተነቦ እኔ ጣቢያውን ለመዝጋት እመለሳለሁ። ንጉሥ፣ የበል ደህናደር መልካም አዲስ ዓመት የፈረንጆቹ። ውለታህን እንግዲህ ከአሉላ ነው የምትጠይቀው፣ ከኔ አይደለም። እሺ አመሰግናለሁ። አዲሱ፣ ለሁላችንም መልካም በዓል i've been አዲሱና የንጉሴ ዝግጅት ወደ ማጠቃለያ መሄዳችን ነው። አሁን አሰማችኋለሁ። የሮማው ሊቀጳጳስ አቡነ ፍራንሲስ ለኢትዮጵያዊ ካርዲናል ሲመት ሰጡ። ሊቀጳጳሱ በዛሬው ሲመት ያካተቱት አፍሪቃና እስያን ጨምሮ ከ14 ሀገሮች የተመረጡ 20 ካርዲናሎችን እንደሆነ ታውቋል። ሶማሊያ ዋና ከተማ ሞቃዲሾ ውስጥ መኪና ላይ የተጠመደ ፈንጂ ቢያንስ አራት ሰው ገደለ። ናይጄሪያ ውስጥ የጽንፈኛው አማጺ ቡድን ቦኮ ሐራም አባላት ሳይሆኑ አይቀሩም የተባሉ ታጣቂዎች ባጋ ከተማ የሚገኘውን ወታደራዊ መደብ ተቆጣጠሩ። ኒውዮርክ ከተማ ውስጥ ሥራ ላይ እንዳሉ በአንድ ጥቁር ወጣት ከተገደሉት ሁለት የፖሊስ ባልደረቦች አንደኛውን መኮንን ዌንጂያን ሊዩን አስከሬን ለመሸኘት በሺዎች የሚቆጠሩ የፖሊስና አባላትና ሌሎችም ሐዘንተኞች ተሰብስበው ክብራቸውንና ሐዘናቸውን እየገለጹ ነበር እየገለጹ ነው አሁን። አጠቃላያዊ ሆነበር። ጤና ይስጥልኝ። መልካም ምሽት። የአሜሪካ ድምፅ ራዲዮ የአፍሪካ ቀንድ አገልግሎት በየዕለቱ ከምሽቱ 3 እስከ 4 ሰዓት በአማርኛ በ25 ና በ31 ሜትር ባንዶች የሚያሰማውን ዝግጅት እዚህ ላይ አበቃ። ነገ ሰኞ ከምሽቱ አንድ እስከ አንድ ተኩል ከዚያም በመደበኛው ከ3 እስከ አራት በሚተላለፈው ፕሮግራም እንገናኛለን። ከቴሌ ላይምፔክ ጋር ያስተናገድኳችሁ አዲሱ አበበነኝ እስከ ማጠቃለያ ዜናው ንጉሴ አክሊሉ ከአዲስ አበባ አብሮኝ ነበር። የዛሬ 15 ቀን ከአሉላ ጋር እመለሳለሁ። ሰላም ተናደሩ።